ዶቼ ቨለ ከዶክተር ብርሃኑ ነጋ ጋር ባደረገው አጭር ቆይታ በንግግራቸው የአስቸኳይ ጊዜ አዋጁ ሕዝቡን እስረኛ አድርገዋል ካሉት በመነሳት መንግስት አገሪቱን ለማረጋጋት እንደረዳ መግለጹንና በዲፕሎማቶች ላይ የተጣለው የጉዞ እገዳም የተነሳ መሆኑን በመጥቀስ አስተያየታቸውን ጠይቂያቸው ነበር። የኢትዮጵያን ሕዝብ በሚመለከት መቼም የአስቸኳይ ጊዜ አዋጁ ምንም የተቀየረ ነገር የለውም። ከፈረንጆች ግፊት ሲበዛበት አግዶት የነበረውን የመንቀሳቀስ መብታቸውን አንስተዋል። ይህ የአስቸኳይ ጊዜ አዋጅና የፖለቲካ ችግሩን በጉልበት ለመፍታት የሚወሰድ ሙከራ ምንም አይነት ሰላማዊ እንቅስቃሴን የማይቻል በሚያደርግበት ጊዜ መብታቸውን የተቀሙ ነፃነታቸውን የተገፈፉ ሰዎች የሚያደርጉትን ነገር ነው የሚያደርጉት። ይህም አገሪቱን ይበልጥ ወደ ከፋ የአመፅ እና የጦርነት ሁኔታ እየገፋት ነው። ከዚህ አስቸኳይ ጊዜ አዋጅ የሚተርፍ ነገር ቢኖር እሱ ብቻ ነው። በመቀጠልም ዶክተር ብርሃኑን ጠቅላይ ሚኒስትር ኃይለማርያም በርካታ ምሁራን የተካተቱበት አዲስ ካቢኔ መሰየማቸውንና የፖለቲካ ምህዳሩም ይሰፋል መባሉ የለውጥ ጅማሮ አይደለም ማለት ይቻላሉ ወይ አልኳቸው። የለውጥ ጅማሮ ማለት የድሮ ካድሬዎችን አንስቶ በአዲስ ካድሬዎች መተካት ከሆነ መልኩ ምንም ለውጥ በማያመጣ ሁኔታ በሚደረግ የመሸፋፈን ተሃድሶ የሚ የሚሉት እነሱ እንደዛ አይነት ይቀየራል ብሎ ካሰቡ በጣም ራሳቸውን ከማሞኘት በቀር ማንን የሚያሞኙት ነገር አደለም። ከአውሮፓ ህብረት ባለስልጣኖች ጋር በነበራቸው ቆይታ በአሁኑ ወቅት ስለ ኢትዮጵያ ያላቸውን ግንዛቤና አስተያየት በሚመለከት የታዘቡትን ዶክተር ብርሃኑ ለዶቼቬሌ ሲገልጹም እንደ አሁኑ ጊዜ የአውሮፓ ህብረት ባለስልጣኖች በኢትዮጵያ ሁኔታ ላይ ምን ያህል እንደጨነቃቸው፣ ለውጥ መምጣት እንዳለበት እንደሚያምኑ፣ ግን ለውጡን በምን መልክ ነው የምናመጣው የሚል ጭንቀት ውስጥ እንዳሉ የተረዳሁበት ጊዜ የለም። እንግዲህ ትልቁ ጥያቄ የአውሮፓ ህብረት በተወሰነ ርጃ አቋማቸው እየተቀየረ ነው ስል ይህን መቀየር ያመጣው ምንድን ነው የሚለው በጣም አስፈላጊ ጥያቄ ነው። በእኔ እምነት ይህንን መቀየር ያመጣው አገር ውስጥ የሚደረገው የህዝብ ትግል ነው። አገር ውስጥ ያለው ሁኔታ ምን ያህል በመሰረታዊ መልኩ ህዝቡ ይህንን ስርዓት በፍጹም እንደጠላና በዚህ ስርዓት ውስጥ መኖር እንደማይችል በማሳየቱ ነው። አሁንም ወደፊትም የዓለም አቀፉ ማህበረሰብ የኢትዮጵያን ለውጥ በአንድ መልኩ ወይም በሌላ እንዲደግፍ ከተፈለገ ምድር ላይ የሚደረገው ትግል ተጠናክሮ መቀጠል አለበት። ያ ምድር ላይ የሚደረገው ትግል ነው ይህን ለውጥ ላይ ያመጣልን የሚችለው በብራዚልስ የኢትዮጵያ ኤምባሲን በዚሁ ሁለቱ የተቃዋሚ ፓርቲዎች መሪዎችና አትሌት ፈይሳ በአውሮፓ ፓርላማ በተደረገ ስብሰባ ባደረጉት ንግግር ላይ አስተያየታቸውን እንዲሰጡኝ በስልክ ላቀረብኩት ጥያቄ የኤምባሲው የፖለቲካና ፐብሊክ ዲፕሎማሲ ካውንስለር አቶ ዮሐንስ አብርሃ በሰጡት መልስ ሶስቱም ግለሰቦች በፓርላማው አባል ወይዘሮ አና ጎሜዝ እንጂ በህብረቱ እንዳልተጋበዙ ጠቅሰው ያነሷቸው ነገሮቹን ጠቅለላ አድርገን ስናያቸው አንዱና ዋናው መልእክት ማስተላለፍ የፈለጉት ኢትዮጵያ ውስጥ የአንድ ቡድን የበላይነት አለ የሚል አንድ መልእክት አለ። ሁለተኛው መንግስት ደክመዋል በጣም ስለዚህ የሽግግር መንግስት ማቋቋም አለብን። በሶስተኛ ደረጃ ደግሞ እንዲህ ለማድረግ መንግስት ኢትዮጵያ ውስጥ ያለው መንግስት እንዲጠናከር እያደረገ ያለው አውሮፓ ህብረት የሚያደርገው ድጋፍ ስለሆነ ይህንን ድጋፍ አትስቱ፣ ታቁሙት የሚል አቶ ዮሐንስ አክለውም ዛሬ በኢትዮጵያ ያለው የመንግስት መዋቅር ለምን የአንድን ክልል የበላይነት ለማስፈን የሚያስችል ድል እንደማይሰጥ ሰፊ ማብራሪያ በመስጠት የትግራይ የበላይነት አለ የሚለው አቤቱታ ፍጹም ስህተት ነው ብለዋል። መንግስት ስለደከመ የሽግግር መንግስት ይቋቋም የሚለው ሀሳብም የኢትዮጵያን መንግስት በጎ ጎኖች ያላገናዘበ ነው በማለት መንግስት ሙሉ በሙሉ የውጭ እርዳታ ጥገኛ እንደሆነ አድርጎ መውሰዱም ትክክል እንዳልሆነ አስረድተዋል። የኢትዮጵያ መንግስት እየኖረ ያለው ተንፈሻ ሳንባ ተብሎ የተገለጸው ከውጭ ያለው እርዳታ ነው የሚል ነገር ነው። ንዲስ አገን ኢዝ ሮንግ ኮንክሉዥን። እንግዲህ ልትታገል ከሆነ የምትታገለውን ሰው ጥንካሬና ድክመት ማወቅ መቻል አለብህ። ኢህአዴግ በውጭ እርዳታ ነው እየኖረ ያለው የሚል ድምዳሜ ይዘህ እየታገልክ ከሆነ መቼውም ቢሆን ኢህአዴግን ልታሸንፈው ችል። ምክንያቱም ሮንግ የሆነ ኮንክሉዥን ነው እሱ። ገባዩ ንጉሴ ለዶቼ ቬሌ ራዲዮ ብራስልስ